ለመስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ውድ አድማጮቼ እንደምናመሻችው፣ በነበርንበት ስፍራ ሁሉ በሰላም ውስጥ የጠበቀን ነው። በሥራችን ገበታ ሁሉ የተጠነቀቀልን ጌታ ታማኝ ነው። እንደገና ደግሞ ወዶና ፈቅዶ በራዲዮናችን ዙሪያ ተሰብስበን በዚህ በራዲዮ ሞገድ አማካኝነት አንድ ላይ እንድንገናኝ እግዚአብሔር ቸርነቱን አስፍቶልናል። ስሙ እጅግ ለዘላለም ይክበር ይመስገን። ዛሬ ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን እንቀጥላለን። በዚህ ባለፉት ትምህርቶቻችን ውስጥ እግዚአብሔር አምላካችን ለእኛም ለእናንተም ታላቅ በረከትን እንዳተረፈ እኔ ባለሙሉ ተስፋ ነኝ። እግዚአብሔር አምላካችን ምን አጎደለብን? እርሱን ካገኘንበት ጊዜ ጀምሮ ሰላማችንን እያበዛ ሰላማችንን እያሳደገ፣ በግራና በቀኝ ከፊትና ከኋላ ሊመጣብን ካለው ነገር ተጠንቅቆልን፣ ቅዱሳን መላእክቶቹን ስለ እኛም ደግሞ አዞ በዙሪያችን የሳት ቅጥር ሆኖልናል። እግዚአብሔር አሁንም እንደዚያው ነው። እግዚአብሔርነቱን አይቀይርም። ሰላማችንን የሚወስድ ምንም ነገር የለም። አዎ እርሱን ካገኘንበት ጊዜ ጀምሮ ምን ጎደለብንና? አንተን ካገኘሁበት ቀን ጀምሮ ሰላም የድንቅ ነው፣ አያልቅም ተነግሮ አንተን ካገኘሁበት ቀን ጀምሮ እረፍቴ ብዙ ነው አያልቅም ተነግሮ። አንተን ካገኘሁበት ቀን ጀምሮ ሰላም የድንቅ ነው አያልቅም ተነግሮ። አንተን ካገኘሁበት ቀን ጀምሮ እረፍቴ ብዙ ነው አያልቅም ተነግሮ። አወጣኝ ከኃጢአት ሸለቆ አበሳይም ከላይ ላይ ርቆ፣ አንተን ካገኘሁበት ቀን ጀምሮ ሰላም የድንቅ ነው አያልቅም ተነግሮ። አንተን ካገኘሁበት ቀን ጀምሮ ረፍቴ ብዙ ነ አያልቅም ተነግሮ አዎ፣ እግዚአብሔር አምላካችን የማያረጅ የማያልፍ ሰላምን ሰጥቶናል። እግዚአብሔር ይክበር ይመስገን። እናመስግን። የሰላማችን ጌታ የሰላማችን ምንጭ እግዚአብሔር ሆይ እናመሰግንሃለን፣ ስላለፉት ጊዜያት ጥበቃ፣ ስለ አሁንም ጥበቃና አመራር እግዚአብሔር ሆይ እጅግ አድርገንና እናመሰግንሃለን። እነሆ አንተ በዘመናት ሁሉ ውስጥ አልተውከንም፣ አልጣልከንም። ከአንተ ልንኰበልል ስንሻ፣ በሐሳባችን ስንባዝን፣ በሥራችንም ከአንተ ጌታዬ የተለይተን የገዛ ፈቃዳችንን እግዚአብሔር ሆይ ስናከናውን፣ ቀበቶ በሰው ወገብ እንደሚጣበቅ ከራስህ ጋር ያጣበቅከንና ያስከናንተን። ክብር ይለስም ይሁን። እግዚአብሔር ሆይ በዚህች ምሽት ደግሞ በመካከላችን ተገለጥ። ከቃልህ ታምራትን ማየት እንድንችል ከወትሮ በበለጠ ሁኔታ ወደ አንተም መጠጋት እንድንችል ከአንተም ጋር መጣበቅ እንድንችል አንተ እኛን ወደ አንተ ሳብ። እግዚአብሔር ሆይ ወደ ራስህ ሳበን። እግዚአብሔር አባታችን ሆይ አንተ ምራን ኖ ጌታ መንፈስ ቅዱስን ልከህ ደግሞ ከቃል ድንቅ ነገርን ማየት እንድንችን የልቡናችንን ዐይኖች ሁሉ አብራ። እግዚአብሔር ሆይ በደላችንን ይቅር በል በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም። ዋና አድማጮች ባለፈው ክፍለ ጊዜ ጥናታችን አጋር ከአብርሃም ቤት ስለ መውጣትዋና በመንገድም መልአኩም እንዳገኛት እንዲሁም ደግሞ ጠቅለላ አድርገን ሰባቱን አብርሃምን ስለ ገጠሙት ፈተናዎች ከተመለከትን በኋላ ከምዕራፍ አስራ ሰባት ደግሞ እግዚአብሔር በአዲስ ስም ለአብርሃም ስለ አዲስንም ስም እንደ ሰጠው ስንመለከት ነበረ። ዛሬ ደግሞ ቀጠላ አድርገን እግዚአብሔር ለዘሩና ለምድሩ የገባለትን ቃል ኪዳን እንመለከታለንና መጽሐፍ ቅዱሶቻችሁ እንደ ወትሮው ሁሉ ገለጥ ገለጥ አድርጋችሁ ዘፍጥረት ምዕራፍ ዐሥራ ሰባት ቁጥር ስድስትን የተመልከቱ ወዳጆ አብርሃም ስሙ ተለውጦ አብርሃም ወይም የብዙዎች አሕዛብ አባት ተብሎ መጠራቱንም ተመልክተናል። አብርሃም በዚያን ዘመን በእምነት የብዙዎች አባት መሆኑ እጅግ የሚያስገርም ነው። ከአራት ሺህ ዓመታት በኋላ እኔና እናንተ አሁን ዛሬ፣ ማለቴ ነው፣ ባለንበት ሁኔታ በእርግጥ እግዚአብሔር የተስፋ ቃሉን ጠብቆ አብርሃምን የብዙ ሕዝቦች አባት እንዳደረገው ምስክሮች ሆነን ተገኝተናል። እግዚአብሔር የተናገረውን ቃሉን ያጸናልና፣ ወገኖቼ ለእኔና ለእናንተ ቢናገርም ቃል ኪዳኑን አያጸናም ቃሉንም አይጠብቅም በማለት ተስፋ መቁረጥ የለብንም። ምናልባት እግዚአብሔር ቃል ገብቶላችኋል፣ ከአንድ ዓመት በፊት፣ ከሁለት ከሦስት ወራት በፊት፣ ከአምስት ከአሥር ዓመት በፊት እንደ ተናገረው ቃሉን ማጽናት የሚያውቅበት እንደ እግዚአብሔር ማንም የለምና፣ በመታመን በፊቱ እንመላለስ። የእግዚአብሔር የጊዜ ሰሌዳ ከእኔና ከእናንተ የጊዜ ሰሌዳ ጋር አንድ አይደለም። እግዚአብሔርም በእውነት እላችኋለሁ፣ ሳንዝል ሳንታክት፣ ተስፋ ሳንቆርጥ እንታመን፣ እንጠብቀው። እግዚአብሔርም ደግሞ ቃሉን ያጸናል። አዎ ያጸናል። ሃሌሉያ! እንዲህ ይላል ቁጥር ስድስት እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ካንተ ይወጣሉ ይላል እግዚአብሔር። ቃል ኪዳኑን ለመልካም አድርጎታልን ለሚለው ጥያቄ መልሳችን ዛሬም ቢሆን ወገኖቼ፣ አዎን በእርግጥ አድርጎታል የሚል ነው። ቁጥር ሰባት ቃል ኪዳኔንም በእኔና በአንተ መካከል ካንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ቃል ኪዳን አቆማለሁ ለአንተና ካንተ በኋላ ለዘርህ አምላክ ሆን ዘንድ ይላል እግዚአብሔር። ከአብርሃም ጋር የገባው ቃል ኪዳን ምን አይነት ነው? ቃል ኪዳኑ የዘላለም ቃል ኪዳን ነው ወገኖቼ። የዘላለም ከሆነ ደግሞ አሁንም መልካም ነው ማለት ነው። እግዚአብሔር ኢየሱስ ክርስቶስን በማመናችንና በመከተላችን ምክንያት የዘላለም ቃል ኪዳኑን ለእኛም ተግባራዊ ያደርግልናል። ወገኖቼ እግዚአብሔር ለአብርሃም የገባው ቃል ኪዳን ለእናንተም እንዲሆን የምትፈልጉ ከሆነ አንድ መልካም ዜና ልነግራችሁ እወዳለሁ። በዚህች ምሽት እግዚአብሔር መልካም የሆነውን ከአብርሃም ጋር የገባውን ቃል ኪዳን ተሳታፊ እንድትሆኑ ዛሬ ይጋብዛችኋል። ቁጥር ስምንት በእንግድነት የምትኖርባትን ምድር የከነዓንን ምድር ሁሉ ለዘላለም ግዛት ይሆንህ ዘንድ ለአንተና ከአንተ በኋላ ለዘርህ እሰጣለሁ አምላክም እሆናቸዋለሁ፣ ይላል እግዚአብሔር። ለአብርሃም ሊያደርግለት ያሰበውን ሁሉ ነገር የነገረው እግዚአብሔር እሰጠሃለሁ፣ አደርግልሃለሁ በማለት የተስፋውን እርግጠኝነት ለአብርሃም አስታወቀው። ዘርህን አበዛዋለሁ። ነገሥታትም ከአንተ ይወጣሉ። ቃል ኪዳኔንም በአንተና በእኔ ከአንተም በኋላ በዘርህ መካከል አጸናለሁ። ለአንተና ከአንተም በኋላ ለዘርህ የከነዓንን ምድር የዘላለም ርስታችሁ እንዲሆን እሰጣለው አለው እግዚአብሔር ወዳጆቼ የዘላለም ቃል ኪዳኑን ከአብርሃምና ከዘሩ ጋር አደረገ። ቃል ኪዳኑ የጸና ቃል ኪዳን ነው እንጂ በቀላሉ የሚለወጥ ወይም የሚጠፋ አይደለም። እግዚአብሔር የከነዓንን ምድር በሊዝ ለዘጠና ዘጠኝ ዓመታት አልሰጣቸውም። ነገር ግን በቃሉ ላይ በግልጽ እንደምናየው የዘላለም ርስት አድርጎ ነው የሰጣቸው። እግዚአብሔር እየተመሰገነ ይሁን። ለእኔና ለእናንተም እንዲሁ ቃሉን ያጸናልናል። የዕብራውያን ሰዎች በሦስት የተለያዩ ጊዜያት በምድሪቱ ላይ ነበሩ። ምድሪቱም የእነርሱ ናት። ነገር ግን ዋናው ቁም ነገር ምድሪቱ ሊኖሩባት የሚችሉት አንዳንድ ሁኔታዎች ከተሟሉ በኋላ ነው። በመጀመሪያ ደረጃ እግዚአብሔር ወደ ግብፅ አገር የሰደዳቸው በዚያም ተበተኑ። ወደዚያ ሲሄዱ ሰባ የቤተሰብ አባላት ሆነው ነበረ። ከግብፅ በወጡ ጊዜ ግን አንድ ነጥብ አምስት ሚሊዮን ሕዝብ ሆኑ። በባቢሎን ምርኮ ጊዜ ደግሞ ይህ የእግዚአብሔር ሕዝብ ለእግዚአብሔር ምስክር መሆኑን እትቶ የአሕዛብን ጣዖታት ማምለክ በመጀመሩ የባቢሎን ምርኮኛ ሆኖ ከምድሪቱ ተወሰደ። በመጨረሻም መሲሁን ኢየሱስ ክርስቶስን አንቀበልም ብለው ከምድሪቱ በሰባ ዓመተ ምሕረት ተሰደዱ። በእርግጥ ከዚያ በኋላ ወደ ምድሪቱ አልተመለሱም። እግዚአብሔር ሦስት ጊዜ ከምድሪቱ እንደሚወጡና ሦስትም ጊዜ ተመልሰው እንደሚገቡባት አስቀድሞ ተናግሯቸዋል። ሁለት ጊዜ መመለሳቸው እርግጠኛ ነው። አሁን ያሉበትን ሁኔታ እንደ ሦስተኛው መመለስ መቁጠር ያስቸግረኛል። በሦስተኛ ጊዜ ሲመለሱ ዳግመኛ ከምድሪቱ አይወጡም። እግዚአብሔር ሕዝቡን በምድሪቱ በሰበሰበ ጊዜ የሺህ ዓመቱ መንግሥት ይጀምራል ብዬ ስለ ግርዛት ወይም ደግሞ ስለ ቃል ኪዳኑ ምልክት የሚያወሳውን ክፍል ከቁጥር ዘጠኝ እስከ አስራ አንድ ባለው ስፍራ እንመለከታለን። እግዚአብሔር አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ አንተ ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምጠብቁት ቃል ኪዳኔ ይህ ነው ከእናንተ ወንድ ሁሉ ይገረዝ የቁልፈታችሁንም ሥጋ ትገረዛላችሁ በእኔና በእናንተ መካከል ላለውም ቃል ኪዳን ምልክት ይሆናል ይላል ግርዛት ወገኖቼ የቃል ኪዳኑ ምልክት ነው። ሕዝቡ ቃል ኪዳኑን እንዲያገኙ አልነበረም የተገረዙት። ነገር ግን ቃል ኪዳኑን ስላገኙ ምልክት ይሆናቸው ዘንድ ነው የተገረዙት። ይህም የክርስቲያኖችን ሁኔታ ይመስላል። ክርስቲያኖች መልካም ሥራን የሚሠሩት ለመዳን ሳይሆን የመዳናቸው ፍሬ ስለሆነ ነው። ልጅ በነበርኩበት ጊዜ ከቤት ወጥቼ በራሴ ፈቃድ ስሄድ ከሚያጋጥሙኝ ልዩ ልዩ ፈተናዎች ሌላ ከጥፋት የሚጠብቀኝ አንድ ነገር አባቴ የአስተማሬን ትምህርትና የመከረኝ ምክር ነው። ለአባቴ ልጁ ስለሆንኩ ይህን ማድረግ አይገባኝም፣ ወደዚያ መግባትም የለብኝም እያልኩ ከአባቴ ምክር የተነሳ ራሴን ከብዙ መጥፎ ነገሮች እከለክል ነበር። እንግዲህ እኔ ራሴን ከአባቴ ምክርና ትምህርት የተነሳ ከመጥፎ ነገሮች በመከልከሌ አልነበረም ልጁ የሆንኩት፣ አስቀድሞ ከእርሱ በመወለዴ ብቻ ልጁ ነኝ የከበደ ልጅ ነኝ። ነገር ግን ልጁ ስለ ሆንኩ እርሱን የሚያሳዝነውንና እኔንም የሚጎዳኝን ነገር ከማድረግ እቈጠባለሁ። ለእግዚአብሔር ሕዝብም መገረዙ ለቃል ኪዳኑ ምልክት ነው እንጂ ቃል ኪዳኑን ለማግኘት አልነበረም መገረዙ። በቃ ቁጥር አሥራ ሁለት የስምንት ቀን ልጅ ይገረዝ፣ በቤት የተወለደ ወይም ከዘራችሁ ያ አይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ ይላል። ኢየሱስ ክርስቶስ በተወለደ ጊዜ እንደ ሕጉ በጥንቃቄ ለሕፃኑ ሊደረግ የሚገባው እንደ ተደረገ አስተውላችኋልን? እርሱ የአብርሃም ልጅ የዳዊት ልጅ እንደሆነና በስምንተኛው ቀን እንደ ተገረዘ ተጽፏል። ከሕግ በታች ሆኖ ተወለደ። ጳውሎስ ስለዚህ ጉዳይ እንዲህ ይላል፣ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ ይለናል። ገላትያ ምዕራፍ በቤት የተወለደ በብርም የተገዛ ፈጽሞ ይገረዝ ቃል ኪዳኔም በስጋችሁ የዘላለም ቃል ኪዳን ይሆና ይላል ቁጥር 13 ላይ አስቀድሞ እንደተናገርኩት ወገኖቼ ግርዛት የቃል ኪዳኑ ምልክት ነው ህዝቡ ቃል ኪዳኑን ለማግኘት አልነበረም የተገረዙት አስተውሉ ሕዝቡ ቃል ኪዳኑን ለማግኘት አልነበረም የተገረዙት። አስቀድሞ ቃል ኪዳኑን አግኝተውታል። ይህንን ማስተዋል በጣም አስፈላጊ ጉዳይ ነው። ምክንያቱም ይህ ዛሬም እውነት ስለሆነ ነው። ብዙ ሰዎች ዛሬ ወደ ቤተ ክርስቲያን ቢመጡና አባል ቢሆኑ የሚድኑ ይመስላቸዋል። ለመዳን ይህንንና ያንን ማድረግ ፈጽሞ አይገባቸውም። እርግጥ ነው ከዳናችሁ በኋላ ሌሎች መልካም ሥራዎችን መሥራት፣ የቤተ ክርስቲያን አባል በመሆንም ጌታን ማገልገል ይቻላል። ጋሪውን ከፈረሱ በፊት ማስቀደም አይገባም። ፈረሱ መጀመሪያ፣ ከዚያም ጋሪው ይከተላል። ቁጥር 14። የቁልፈቱን ሥጋ ያልተገረዘ ቈላፍ ሰው ሁሉ ያቺ ነብስ ከወገኗ ተለይታ ትጥፋ ቃል ኪዳኔን አፍርሳለችና፣ ይላል። ለቃል ኪዳኑ የማይታዘዙ ቢኖሩ የእነርሱ አለመታዘዝ ቃል ኪዳኑን ሊያጠፋው አይችልም። እነርሱ ግን ከሕዝቡ ተለይተው ይጠፋሉ፣ ቃል ኪዳኑ የዘላለም ቃል ኪዳን ነውና። ይህ ደግሞ የቃል ኪዳኑን ታላቅነት ያሳያል። እግዚአብሔር የሶራን ስም እለወጠው። ወንድ ልጅ እንደሚሰጣትም ቃል ኪዳን እገባላት። ይህን ደግሞ በቁጥር ዐሥራ አምስት ውስጥ እንመለከታለን። እግዚአብሔርም አብርሃምን አለው የሚስትህን የሶራን ስም ሶራ ብለህ አትጥራ ስሟ ሳራ ይሆናል እንጂ ይለዋል። የሶራ ስም አሁን ማን ተብሏል? ሳራ ተባለ። እባርካታለሁ፣ ደግሞም ከእርሷ ልጅ እሰጠሃለሁ እባርካትም አለው። የአሕዛብም እናት ትሆናለች፣ የአሕዛብም ነገሥታት ከርሷ ይወጣሉ ይላል። ቁጥር 16 ሽማግሌው አብርሃም የአሕዛብ አባት የሚሆን ከሆነ ሳራም ደግሞ እንደዚሁ የአሕዛብ እናት ሁሉ መሆኗ ነው ማለት ነው። ቁጥር 17 አብርሃምም በግንባሩ ወደቀ፣ ሳቅም በልቡም አለ እንዲህ የመቶ ዓመት ሰው በውኑ ልጅ ይወልዳልን? ዘጠና ዓመት የሆናትም ሳራ ትወልዳለችን? አለ። እስቲ ባይነ ሕሊናችሁ ይህን ሽማግሌ አብርሃምንና ይህቺን አሮጊቷን ሴት ሳራን ተመልከቱ። ሽማግሌው አብርሃም እጅግ ሳቀ። ይህ ሳቅ ያለማመን ሳቅ አይመስለኝም። ነገር ግን የመገረምና እንዴት ከእኛ ልጅ ይገኛል ከማለትና ከማድነቅ የተነሳ ሳቅ ነው። እንደዚህ ያለ ሁኔታ በሕይወታችሁ እንዳጋጠማችሁ አምናለሁ። አንዳንድ ጊዜ ያልገመታችሁት ያላሰባችሁት ያላለማችሁት ነገር ይገጥማችሁ ይሆናል። ያኔ በመገረም ትስቃላችሁ። በየወቅቱ እግዚአብሔር በሕይወታችን የሚያስገርመንና የሚያስደንቀንን የሚያስቀንን ነገር ያደርጋል። ምን ማድረግ እንዳለባችሁ ግራ ተጋብታችሁ በሳቅ የምትሞሉበት ጊዜም አለ። ይህ ፈጽሞ ያልተሰማና የማይታመን ነገር ነው። ምውት ከሆነው ከሳራ ማሕጽን እንዲሁም የሞተ ሰው ከሚመስለው ከአብርሃም ልጅ ይገኛል ብሎ ማመን የማይቻል ነገር ነው። ነገር ግን እግዚአብሔር ወገኖቼ ያደረገው። አዎ ሐዋርያው ጳውሎስ ይህን ሁኔታ እንደሚከተለው ገልጾታል። በሮሜ መልእክቱ ምዕራፍ አራት ከቁጥር 16 እስከ 2 ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዳጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግሁ ተብሎ እንደ ተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ዘርህ እንዲሁ ሊሆን ነው እንደ ተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የመቶ ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ሥጋና የሳራን ማፀን ምውት መሆኑን በእምነት ሳይደክም ተመለከተ። ለእግዚአብሔር ክብር እየሰጠ፣ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህም ደግሞ ጽድቅ ሆኖ ተቆጠረለት ይላል እንዴት ደስ የሚያሰኝ ቃል ነው ወዳጆቼ የኔና የእናንተ እምነት ሳይደክም እግዚአብሔር ተስፋ የገባልንን ቃል የገባልንን ነገር እስኪያጸና ድረስ አዎ በእምነታችን በርትተን እሱን መጠበቅ መቻል አለብን እግዚአብሔር ይርዳን አብርሃም እግዚአብሔርን አመነ። እግዚአብሔር አስደናቂና መልካም አምላክ በመሆኑ አድናቆት አደረበት። ሆኖም ብዙ ምሳይ ቆይ አብርሃም ልቡን እንደ ቀስት የሚወጋው ሐሳብ መጣበት። ምንድን ነው አበበ ትሉኝ ይሆናል። አስቀድሞ የተወለደው የእስማኤል ጉዳይ ነው። አስቀድሞ የተወለደው ይህ የእስማኤል ጉዳይ እንዴት ይደረጋል? እንዴት ይሆናል? ቁጥር ዐሥራ ስምንትን እስቲ እኔ አብርሃምም እግዚአብሔርን እስማኤል በፊት ቢኖር በወደድኩ ነበር አለው ይላል። አብርሃም ስለ ልጁ ስለ እስማኤል ማሰቡ ያላቸውን ቅርበትና የአባትነት ፍቅሩን ያሳያል። ትንሽ ቆይተን እንደምንመለከተው እስማኤል ከአብርሃም ቤት ወጥቶ በሄደበት ጊዜ የአስራ አራት ዓመት ልጅ መሆኑን ነው። አብርሃም ከዚያ በኋላ እስማኤልን ያዩ አይመስለኝም። ነገር ግን አብርሃም ልጁን እስማኤልን ይወደው ነበረ። ከእርሱ መለየቱ ታላቅ የልብ ስብራት ሆኖበታል። አብርሃም አጋርን ከግብፅ በማምጣቱ ታላቅ ስህተት እንዳደረገ ደግሞ ደጋግሞ የሚያስብ ይመስለኛል። ከዚህ ቀደም እንደተማር ነው። አብርሃም ከአጋር ልጅ መውለዶ ኀጢአት ነበረ ስለሆነም በምድሪቱ ላይ ከፍተኛ ችግርና ፈተና ሆነበት ኀጢአትን ቀላል አድርጋችሁ አትመልከቱ ወገኖቼ አትሳቱ እግዚአብሔር አይዘበትበትም ሰው የሚዘራውን ሁሉ ያንኑ ደግሞ ያጅዳልና ይላል የእግዚአብሔር ቃል በገላትያ ምዕራፍ ስድስት ቁጥር ሰባት እስቲ ቁጥር 19ን እንመልከት እግዚአብሔርም አለ፣ በእውነት ሚስትህ ሳራ ወንድ ልጅን ትወልድልሃለች፣ ስሙን ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ ይላል። በሌላ አባባል ወገኖቼ፣ እግዚአብሔር ያለው የለም፣ ቃል ኪዳኔ ከእስማኤል ጋር አይሆንም፣ የእኔ ቃል ኪዳን የሚቆመው ከይስሐቅ ጋር ነው የሚል ይመስላል። አይደለም እንዴ? አዎ። የእግዚአብሔርም ቃል ይህንን ሆኖ የሚያረጋግጠው በእግዚአብሔር ቃል ላይ ስለተጻፈ ብቻ እግዚአብሔር ብዙ ሚስቶች ማግባትን ፈቅዷል ማለት አንችልም። የትም ቦታ ይህን ሲያረጋግጥና እግዚአብሔር የትም ቦታ ስለ ብዙ ሚስቶች ማግባት ሲያጸድቅ አንመለከትም። እኔም በግሌ አላየውም። እስማኤል ታላቅ ሕዝብ እንደሚሆን ተስፋ ተገባለት። ይህንን ደግሞ ከቁጥር ሀያ ና ሀያ አንድ ትመለከታላችሁ። እግዚአብሔር የገባውን ቃል ኪዳን ይጠብቃል። እንዲያደርግ የገባውን ቃል በጊዜው ያድርገዋል። ይስሐቅ ሳይወለድ እንደሚወለድ አስቀድሞ ነገራቸው። ወደፊትም ዘሩ እንዴት እንደሚበዛ አስታወቃቸው። ይስሐቅም በሚቀጥለው ዓመት እንደሚወለድ አስታወቃቸው። ቁጥር ሀያ ሁለት ንግግሩንም ከእርሱ ጋር በፈጸመ ጊዜ እግዚአብሔር ከአብርሃም ተለይቶ ወጣ ይላል። በሌላ አነጋገር እግዚአብሔር አብርሃምን አንተ ዝም በል እኔ የማደርገውን አውቅ፣ አለው ያለው ይመስላል። ወገኖቼ ሆይ እዚህ ላይ አንድ ልብ ልንለው የሚገባን ጉዳይ አለ። አንዳንድ ጊዜ ልመናችንን አቁመን አንተ እንደ ፈቀድከው አድርግ በማለት ለእግዚአብሔር ልንናገር ይገባናል። ይህ ታላቅ ብልህነት ነው። እግዚአብሔር የሚሰማውና እሺ የሚለው ጸሎት እንዳለ ሁሉ አንዳንድ ጊዜ ደግሞ አይሆንም የሚለው ከፈቃዱ ውጪ ስለሆነ የማይሰማው ጸሎት አለ። አብርሃም ስለ እስማኤል ጠይቆ ነበር። ነገር ግን እግዚአብሔር ቃል ኪዳኑ ከይስሐቅ ጋር ስለሚሆን የአብርሃምን ልመና አልተቀበለም። ዛሬ እጅግ በጣም ብዙ ሰዎች እግዚአብሔር የማይሰማውንና የማይመልሰውን ጸሎት ይጸልያሉ። ስለዚህ እንደ እግዚአብሔር ፈቃድ እርሱን ደስ ቢያሰኘው እንደ ፈቀደ እንዲመልስላቸው ሊጸልዩ እንደሚገባ ምክሬን መለገስ እወዳለሁ። ከቁጥር 23 እስከ ሃያ ሰባት ያለውን ተመልከቱ። በዚህ ክፍል ውስጥ ግርዘት እግዚአብሔር ከአብርሃም ጋር ለገባው ቃል ኪዳን ምልክት መሆኑን እንመለከታለን። ምናልባት አንዳንድ ሰዎች እስማኤልስ ተገርዞ የለምን ትሉ ይሆናል። ደግሞ ስታላቅ ሕዝብ አደርጋለሁ ብሎት የለምን የሚለው ደግሞ ሁለተኛው ጥያቄያችሁ ሊሆን ይችላል። ለምን ታዲያ ቃል ኪዳኑን ከእስማኤል ጋር አላደረገም በማለት ደግሞ ትጠይቁም ይሆናል። መልሱ ግን አጭርና ግልጽ ነው። ጌታ እግዚአብሔር ቃል ኪዳኑን ማድረግ የወሰነው ተስፋ ከገባለት ልጅ ጋር ነው እንጂ ከፈቃድ ውጪ ከተወለደው ልጅ ጋር አይደለም። ስለዚህ እስማኤል እግዚአብሔር የሚጠቀምበት ሕዝብ አባታ አይደለም፣ መሲሁም ከእርሱ ጋር አልመጣም። እንግዲህ በጌታ የተወደዳችሁ ወገኖቼ፣ የዚህ የኦሪት ዘፍጥረት ምዕራፍ ዐሥራ ሰባት ጥናታችንን እዚህ ላይ ያበቃል። እግዚአብሔር ታዲያ ድንቅ ነገርን አላስተማረንምን? ስሙ ለዘላለም ይክበር ይመስገን። የአዲስ ኪዳን መጽሐፍትን አግኝታችሁ እስክትመረምሩ ድረስ ምዕራፍ አሥራ ስምንትና ኦሪት ዘፍጥረት ምዕራፍ 19 ለምን በመጽሐፍ ቅዱስ ውስጥ እንደ ገባ ሳትገረሙ አትቀሩም። ከአብርሃም ታሪክ ጋር ግንኙነት ያላቸውም አይመስሉም፣ ስለ ሰዶምና ገሞራ የሚያወሩ ናቸውና ኦሪት ዘፍጥረት ምዕራፍ 18 እግዚአብሔር ስለ ሰዶምና ገሞራ መጥፋት ለአብርሃም የነገረበትና አብርሃምን በከተማዎቹ ስለሚኖሩት የማለደበት ረጅ ረጅም ምዕራፍ ነው። ይህ የአብርሃም ሁናቴ የተባረከና ከእግዚአብሔር ጋር ጥሩ ግንኙነት ያላቸው ክርስቲያኖች ሕይወት ምሳሌ ነው። በኦሪት ዘፍጥረት ምዕራፍ 19 ግን ሎጥ በሚኖርበት በሰዶምና በገሞራ ያለውን የእርግማን ሕይወት ነው የምናየው። ዛሬም ቢሆን የተባረከ ሕይወት የሚኖሩና ለእርግማን የተጋለጠ ሕይወት የሚኖሩ ክርስቲያኖች እንዳሉ መቶ በመቶ አምናለሁ። እንዲሁም እናንተ አንዳንዶች ሕይወታቸውን ለአደጋ አሳልፈው የሚሰጡ ክርስቲያኖች አሉ። እነዚህ ሰዎች ሙሉ ለሙሉ ከእግዚአብሔር ፈቃድ የወጡ ናቸው። ሆኖም እነዚህ ክርስቲያኖች ደህንነታቸውን አጥተዋል ብዬ መናገር አልደፍርም፣ አልችልም። ጳውሎስ እንደ እነዚህ ዐይነቶችን ክርስቲያኖች በእሳት እንደሚድኑ ይቈጥራቸዋል። የማንም ሥራ የተቃጠለበት ቢሆን ይጐዳበታል፣ እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል ሲል ይመሰክራል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 15። እግዚአብሔር ለአብርሃም የተገልጦ ልጅ እንደሚሰጠው የገባለትን ተስፋ እንደገና ሲያጸናለት በቁጥር አንድ ስጥና ያለን እንዲህ ይላል። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት ይላል። ከዚያም በኋላ በቁጥር ሁለት ላይ ደግሞ አብርሃም በመምሬ የአድባር ዛፍ አጠገብ ነበር የሚኖረው በዕድሜውም ሸምግሎ ነበርና ዐይኑንም አነሳና እነሆ ሦስት ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድር ምሰገደ ይላል። አብርሃም የሚያደርገውን አቀባበል ልብ በሉና ተመልከቱ። ከአሁን ቀደም ስለ አብርሃምና ስለ ነጋዴዎች የነገርኳችሁን ልብ ወለድ ታሪክ አስታውሱ። ምንም እንኳን እውነተኛ ታሪክ ባይሆንም አብርሃም ምን ያክል እንግዶችን ለመቀበል የሚተጋና ባለጠጋ ሰው እንደሆነ የሚጠቁም ክፍል ነው። በዚህም ስፍራ የምንመለከተው ይህንኑ ባህሪውን ነው። ቁጥር ሶስትና አራት እንዲህም አለ አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህች ምዛፍ በታች ረፉ ሲላቸው እንመለከታለን። የእንግዶችን እግር ማጠብ ምናልባት ለእኛ እንግዳ ነገር ሊሆን ይችላል። ይህ ግን የቀድሞ ዘመን ሰዎች ልማድ ነበረ። ጌታ ኢየሱስ ክርስቶስ የደቀ መዛሙርቱን እግር እንዳጠበ እዚህ ላይ ማስታወሱ ይጠቅማል። እርሱ ይህን በማድረጉ ታላቅ መንፈሳዊ ምስጢርን ገልጦአልና። በዚህ ስፍራ አብርሃም እንግዶቹ እግራቸውን እንዲታጠቡ ይጋብዛቸዋል። የእውነተኛ መስተንግዶ መገለጫ በዘመኑ እንግዳ መጥቶ ጫማውን አውልቆ እግሩን የታጠበ እንደሆነ ነበረ። በዚያ ዘመን እንግዶች ወደ ቤት ሲገቡ ጥምጥማቸውን ወይም ኮፍያቸውን አልነበረም የሚያወልቁት ጫማቸውን እንጂ። ዛሬ ነገሩን የተገላቢጦሻ አድርገነዋል። ጫማችንን ሳይሆን ኮፍያችንን ወይም ባርኔጣችንን ነው የምናወልቀው። እነርሱ ግን ወደ አንድ ሰው ቤት በእንግድነት ሲገቡ መጀመሪያ ጫማቸውን ያወልቁና ከዚያ በኋላ ነበር ጥምጥማቸውን ወይም ኮፍያቸውን የሚያወልቁት። የትኛው ትክክል እንደሆነ ባላውቅም የመጀመሪያው ማለትም የቀድሞ ዘመን ልማድ የተሻለ እንደሆነ አስባለሁ። ጫማውን አውልቆ አረፍ ማለት ቤተሰብነትንና ኅብረትን ያጠናክራል። አብርሃም እነዚህን ሰዎች በዛፉ ጥላ ስር እንዲያርፉና እግራቸውን እንዲታጠቡ ሲጋብዛቸው ምን ያክል እንዳዝናናቸው መረዳታ አያስቸግርም። እንግዲህ ወገኖቼ የዚህን ቀጣይ ክፍል ደግሞ በሚቀጥለው ክፍለ ጊዜ ይዘንላችሁ እንቀርባለን። ደህና እደሩ።